የምሠራውና የምኖረው በአሜሪካ ካሊፎርኒያ ስቴት ውስጥ ነው ብቸኛ ነኝ አላገባውም ትዳር ፈላጊነኝ ነኝ እኔ ያለሁበት ሀገር መጥቶ የመማርና የመስራት ዓላማ ያለው ክርስቲያን ወንድ እፈልጋለሁ የኔን ጓደኛነት የሚፈልግ ወንድ ካለ ፎሎ አድርጎኝ ኮመንት ላይ ሀይ ብሎ ይጻፍልኝ የኔን ጓደኛነት የሚፈልግ ወንድ ካለ ፎሎ አድርጎኝ ኮመንት ላይ ሀይ ብሎ ይጻፍልኝ መጻጻፍ እፈልጋለሁ